በዛሬው ዕለት በቤንሻንጉል ጉሙዝ ክልል ተገኝተው ከዞኑ ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ በአካባቢው የሕግ የበላይነትን ማስከበር ዋነኛ አጀንዳቸው መሆኑን አስታውቀዋል። ከጠቅላይ ሚኒስትሩ ጋር የሰላም ሚኒስትሯ እና የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹምም ተገኝተዋል። አስቴር ምስጋናው ዝርዝሩን ይዛለች። ጠቅላይ ሚኒስትር አብይ አህመድ ዛሬ በቤኒሻንጉል ጉሙዝ ክልል መተከል ዞን በመገኘት ከተመረጡ የሀገር ሽማግሌዎች ጋር ውይይት ማድረጋቸውን የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ በክልሉ ውስጥ እየታዩ ያሉ ችግሮችን ለጠቅላይ ሚኒስትር እንዳያነሱላቸው አቶ ጌታሁን ተናግረዋል። አንዱ ሰላም ጤቱ ነው። ሁለተኛ ከቅርብ ጊዜ ወዲህ ደግሞ አብ እየተፈጠረ ያለው ነገር ከዞኑ አልፎ ለሀገርም እንደ አንድ ትልቅ አሳሳቢ ጉዳይ መሆኑን ሲሉ በጣም በስፋት ነው ያነሱት። ስለዚህ መንግስትም ይህ ችግር በአጭር ጊዜ ውስጥ ማስቆመ እንዳለበት፣ እየተወሰዱ ያለው እርምጃ ተጠናክቶ መቀጠል እንዳለበት የሚል ነገር ነው። በአጠቃላይ እንግዲህ የተነሳው ማለት ነው። በትክክል የሕዝቦችን ችግር ሊያስረዱ የሚችሉ ነዋሪዎች በበቂ ሁኔታ እንዲሳተፉ አልተደረገም የሚል ቅሬታዎችን በማህበራዊ ሚዲያ እያሰራጩ ነው እና በዚህ ዙሪያ ላይ የእርሱ አስተያየት ምንድን ነው የተባለው ትክክል አይደለም ገኙ ቢያንስ የዞኑ ህዝብ የሚወክል ማህበረሰብ ነው የተመለመለው። ጉሙዝም አለበት፣ አማራም አለበት፣ አጋው አለ፣ ኦሮሞ አለ፣ ሃይማኖት መሪዎች አሉ፣ የሴቶች አደረጃጀቶች አሉ። በእነህ ሰዎች ለማዘጋጀት ትምህርት ነው የተደረገው ማለት ነው። ስለዚህ እድል ያገኙ ሰዎች ነው እንግዲህ መቼም ሁሉም ሰው እድል አገኝቶ ለመናገር በአንድ ቀንም እንትና ለማድረግ አልተቻለም። በዚህ መሰረት በዘኑ ዋና ዋና መነሳት ያለበት ነገር እድል ያገኙ ሰዎች ለማንሳት ቅሬት ያደርጉበት ሁኔታ ነው። ጠቅላይ ሚኒስትር አብይ ከነዋሪዎቹ በተነሱ ሀሳቦች ላይ የተካሄደውን ውይይት ከመሩ በኋላ የሰነዘሯቸውን ሀሳቦችና የሰጧቸውን መመሪያዎች በተመለከተ የክልሉ ምክትል ርዕሰ መስተዳደር እንዲህ ብለዋል። ሃይማኖት ማለት ታዋቂ የአገር ሽማግሌዎች ተደራጅተው እንደዚህ አሁን የተሸረሸረ የአብሮነት እሴቶች ወደ ቦታው የሚመልስበት እድል ወይም ደግሞ የሚመልስበት ስራ እንደሚሰራ ነው። አሁን ሁለተኛ አሁን አሁን ጫካ ውስጥ ያሉ ሽፍታዎች ለአንዴና ለመጨረሻ ይህም እርምጃ ተወስደው ወደ ጫካ የሸፈቱ ንጽዋን ዜጎችም የተፈናቀሉ ማህበረሰብ ተሰብስቦ ወደ ቀያቸው ዘለቀ ስራ የሚሰራበት ስራው ዙሪያ ላይ ነው አንዱ ትኩረት አቅጣጫ የተቀመጠው ሌላ የህዝብ ግንኙነት እንግዲህ አጠንከር ያለ ስራ እንደሚሰራ አጉራባች ክልሎችም ትና ጊዜን የምንሰራበት ድል ወይም የምንሰራበት ሁኔታ ይፈጥራል የሚል ዳይሬክሽን የተሰጠው አራተኛና መጨረሻው የልማት ስራ የሚጠናክርበት አሁን በዚህ ጸጥታ ምክንያት በርካታ ልማት እንቅስቃሴዎች ትንሽ የመቀዝቀዝ ነገር አለ። ስለዚህ ያንንም ጎን ለጎን የሚሰራበት ሁኔታ ይፈጠራል የሚል አራት ዋና ዋና ጉዳዮች ላይ ዳሪክሽን ጠብቅ። የህግ የበላይነትን የማስከበር ዘመቻው ከክልል እስከ ፌዴራል ድረስ ያሉ አመራሮች አባላትን ተሳትፎ የሚጠይቅ መሆኑንም መነገሩን አቶ ጌታውን አመልክተዋል። ችግሮቹ እንዲፈቱ በርካታ ጥረት የሚያደርጉ አመራሮች እንዳለ ቢሆንም ጥቂት የሚባሉ ግለሰቦች ግን ላባት ስራውን በተፈለገው ልክ ከመምራት አኳያ ጉድለት የሌለው ማነው? ጉድለት የለም ማለት አንችልም። ከዚህ አንጻር አሁንም ይሄ ስራ በትልቅ ኃላፊነት መመራት እንዳለበት የሚል ስራ ነው እየተቀምጦ ማለት ነው። እንደዛ መደረግ አለበት። እንደዚህ ሲባል ከላይ ጀምሮ ከፌደራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይህ ስራን ሁሉም በሀላፊነት መመራት እንዳለበት እንደ አንድ ሰርሽ ነው ያለበት። ይሄ ነው የጠቅላይ ሚኒስትሩ ወደ ቤኒሻንጉል ጉምዝ ክልል መተከል ዞን መሄድና ከነዋሪዎቹ ጋር መወያየት በአካባቢው የሚታየውን ችግር ለመቅረፍ አንድ እርምጃ መጓዙን የሚያሳይ ነው ይላሉ በደብረ ብርሃን ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር ዳምጠው ተሰማ። እንግዲህ አንድ መሪ በአንድ ሀገር ችግር ላይ በአካባቢው ተገኝቶ ጉዳዩ ማየት በራሱ ለችግሩ መፍትሄ ለመስጠት አንድ እርምጃ ተደርጎ መወሰድ አለበት። ቀላል አይደለም። በአካባቢ የመገኘት ነገር ግን እዛ በአካባቢ ሄደው ማንን አገኙ የሚለው እዛ አካባቢ ያገኙት የማህበረሰብ ክፍል እና የመረጃ ጥራት፣ በተለይ ደግሞ ኮንስፓየር የመደረግ እዛ አካባቢ ያለው ችግር ኮንስፓየር የመደረግ እድል ስላለው እና ከአሁን በፊትም ናያል ልምዶች ስላሉ እነሱ እነሱ ነገሮች ከአጠርቶ የተደረገ ግንኙነት ከሆነ በአካባቢ ያላቸው ጉብኝት በጥሩ አጋጣሚ ነው የሚወሰደው። ለመጠየቅ ሁሉ ያመቻል። ባቸውም በግልጽ ለመጠየቅ ያመቻል። ሁለተኛ ሲግናል ሰጥተው መጥተዋል ብዬ ነው የማስበው። ማለት በንግግራቸውም ላይ አመራሮችን በተለይ የፌዴራልና የክልል አመራር የአቶ አሻድሌ መንግስትና በተለይ በአካባቢ ላይ ተሰሚነት ያላቸው በጎሳና በባህላዊ ግንኙነት ከማህበረሰቡ ጋር የሚገናኙ የጉሙዝ አመራሮችን ይመለከታል። ስለዚህ ለእነሱ ሲግናል ሰጥተዋል እና ትእዛዝም ነው የአንድ ጠቅላይ ሚኒስተር እየተናገረው ንግግር ንግግር የፖለቲካ አቅጣጫ በመሆኑ ያንን ተመርኩዞ ውሳኔ ያለማሳለፍ ቅጣቱ ላይ ሚያስከትል አመላካች ነው። እንግዲህ ችግር ኤግዘክቲቭ ችግሩን ይፈታል ባይባልም እንኳን ቢያንስ ቢያንስ እዛ አካባቢ ያሉ አመራሮች ችግሩ ውስጥ ካሉ እንዲጠነቀቁ ወይም ስጋት እንዲያድርባቸው ያደርጋል። ስጋት መፍጠር ደግሞ አንዱ የችግር መፍቻ መንገድ ነው። ዘላቂ እንኳ ባይሆንም በጊዜው ስጋት ፈጥሮ ጥቃት ይደርስብኛል ወይ ደግሞ ህጋዊ እርምጃ ይወሰድብኛል ብሎ ሲያስብ ለችግሮቹ መፍትሄ ራይስት እንኳን ከማባዛት ይቆጠባል ብያ እናለ። በውይይቱ ላይ የሰላም ሚኒስትር ሞፈሪያት ካሚል፣ የመከላከያ ሚኒስትሩ፣ ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ እና ሌሎች የመንግስት ከፍተኛ ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር